የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመራል። ተኩስ ጀመሩ። ወደ ተተሞገቡ አሁኛ እንቅልፋችን ተነስተን ሽፋን ነገር ተጠቆስ ና የተወሰናቸው አንድ ስድስት ሰው ገደሉ፣ አንድ ስድስት ሰው አቆሰሉ፣ ቤት ደግሞ አቃጠሉ። ናሙን ነርተው ተቱ ከሰላሳ ዓመት ያረጋ ነውና ወሰዱት፣ ወሰዱብና የኔ ወደ መቶ አርባ ቁም በላይ ነው የወሰዱት። በምዕራብ ጎንደር ዞን መተማ ወረዳ ውስጥ የሚገኘው ሹመት መንዱቃ ቀበሌ ነዋሪ ድምፅ ነው የሰማችሁት በታጣቂዎች ደረሰ ስላሉት ጥቃትና ስለ ደረሰባቸው ጉዳት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ሰኔ ሰኞ ሰኔ 27 2014 ዓ ም ጤና አስጠለኝ እንደምናመሻችሁ። ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ኔልሰን ሎፔዝ ነው። ከሰዓቱ የዜና አቅራቢ ቆንጅ ይታየና ከተቀሩ ባልደረቦቻችን ጋር በመሆን የምሽቱን ዝግጅቶች ይዘን ቀርበናል። ቆየት ብሎ በሚቀርቡ ልዩ ልዩ ዝግጅቶችና ዘገባዎች በየተራ ከዜናው ተከትሎ ይቀርባሉ። አሁን ለሰዓቱ የዓለም ዜና ቆንጅ ይታየ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። በምዕራብ ጎንደር ዞን መተማ ወረዳ ውስጥ በሚገኘው ሹመት መንዱቃ ቀበሌ የሱዳንና የኢትዮጵያ ጽንፈኛ ታጣቂዎች ሲሉ በገለጿቸው አካላት በተፈጸመ ጥቃት ስድስት ሰዎች መገደላቸውንና አምስት ሰዎች መቁሰላቸውን የአካባቢው ባለስልጣናትና ተጎጂዎች ተናግረዋል ታጣቂዎቹ ጥቃቱን የፈጸሙት ባለፈው ቅዳሜ ሌሊት መሆኑን የጠቆሙት ባለስልጣናትና ነዋሪዎች ከ ከሰላሳ በላይ ቤቶችን ማቃጠላቸውንና የቁም ከብቶችንም ነድተው መውሰዳቸውን ገልጸዋል። በሱዳን መደበኛ ታጣቂዎች የሚፈጸሙ ጥቃቶች ግን በተለይ ጠቅላይ ሚኒስትር አብይ አህመድ እና ጀኔራል አብድልፋታህ አልቡርሃን በናይሮቢ ከተገናኙ በኋላ መቆማቸውን በአካባቢው ያለው ውጥረትም መቀነሱን የምዕራብ ጎንደር ዞን ዋና አስተዳዳሪ ለአሜሪካ ድምፅ አስረድተዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርበዋለን። የትግራዩ የተቃዋሚ የባይቶና ፓርቲ ከፍተኛ አመራር አባል የሆኑት አቶ ክብሮም በርሄ ትናንት መታሰራቸውን ፓርቲው ለቪኦኤ ገልጸዋል። የፓርቲው የሕግ ክፍል ኃላፊ አቶ ዮሴፍ ኃይለስላሴ ለቪኦኤ በሰጡት ቃል ፖሊስ ቀደም ሲል የአቶ ክብሮምን ባለቤት አስሮ አቶ ክብሮምን እንዲያቀርቡ ከጠየቃቸው በኋላ አቶ ክብሮም እጃቸውን ለፖሊስ መስጠታቸውንና አሁን አቃቂ ቃልቲ ፖሊስ ጣቢያ ተይዘው እንደሚገኙ ተናግረዋል። አቶ ክብሮም የታሰሩበትን ምክንያት ባይቶና ፓርቲም ሆነ ፖሊስ አልገለጸም። የአቶ ክብሮምን ባለቤት በስልክ ለማግኘት ሪፖርተራችን ገብረ ሚካኤል ገብረ መድን ያደረገው ጥረት እንዳልተሳካ አመልክቷል። የአዲስ አበባ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ደስታ ስለ አቶ ክብሮም እስራትና ለምን እንደተያዙ ተጠይቀው መረጃው እንደሌላቸውና አጣርተው መልስ እንደሚሰጡን መናገራቸውን ገብረ ሚካኤል ከአዲስ አበባ ዘግቧል። የደቡብ አፍሪካ ፖሊሶች በሁለት የመጠጥ ቤቶች በሰዓታት ልዩነት ተኩስ ከፍተው ቢያንስ 19 ሰዎች የገደሉትን ተጠርጣሪዎች በመፈለግ ላይ መሆናቸውን ተናገሩ። ትናንት እሁድ ሌሊት ላይ ስዌቶ ከተማ በሚገኝ ቡና ቤት ጠመንጃና ሽጉጥ የታጠቁ ሰዎች ገብተው በመዝናናት ላይ በነበሩት ሰዎች ላይ እንዳገኙ ተኩስ ከፍተው አስራ አምስት ሰው መግደላቸውን ፖሊስ አስታውቋል። ከዚያ ቀደም ብሎ ቅዳሜ ምሽትም ከስዌቶ በስተደቡብ ምስራቅ በምትገኝ ፔተር ስማርቲንስበርግ የተባለች ከተማ አጥቂዎች ተኩስ ከፍተው አራት ሰዎች ገድለው ስምንት ሰዎች ማቁሰላቸውን ፖሊሶች አረጋግጠዋል። ሁለቱ ጥቃቶች ግንኙነት አላቸው ብሎ የሚያስጠረጥር ምልክት እስካሁን እንደሌለ አንድ የፖሊስ ቃል አቀባይ ተናግረዋል። በሁለቱም ስፍራዎች ጥቃቱን ያደረሱት ሰዎች ያመለጡ ሲሆን በጥቃቱ የተሳተፉት ምን ያህል ሰዎች እንደሆኑ ለጊዜው እንደማይታወቅ የፖሊስ ቃል አቀባዩ አክለው አመልክተዋል። ባለፈው ሳምንት አርብ ስፔን ባርሴሎና ከተማ ውስጥ ያረፉት የቀድሞው የአንጎላ ፕሬዚደንት ኤድዋርዶ ዶስ ሳንቶስ አስከሬን እንዲመረመር በስፔን ፍርድ ቤት ፈቃድ መሰጠቱ ተገለጸ። አሟሟታቸውን በሚመለከት የምጠራጠረው ነገር ስላለ አስከሬናቸው ይመርመርልኝ በማለት የዶስ ሳንቶስ ሴት ልጃቸው ቺዜ ናቸው የጠየቁት። ቺዜ በመጪው ምርጫ ተቃዋሚዎችን እንዳይደግፍ የሚፈልጉ የፖለቲካ ጠላቶች ነበሩት ማለታቸውን ቢቢሲ ዘግቧል። የቀድሞ ፕሬዚደንት የፈለጉት ቀብራቸው ስፔን ውስጥ እንዲከናወን ቢሆንም አንጎላ ግን አስከሬናቸው ወደ ሀገር ቤት ተመልሶ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተንቀሳቀሰች ነው። የ79 ዓመቱ ኤድዋርዶ ዶስ ሳንቶስ ለረጅም ጊዜ ታመው እንደነበርና ሲታከሙ በቆዩበት ባርሴሎና በሚገኝ ሆስፒታል ሕይወታቸው ማለፉን ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ አመልክተዋል። ሰሜናዊ ቶጎ ውስጥ በደረሰ የቦምብ ፍንዳታ ሰባት ሕጻናት መሞታቸው ተዘግበዋል። ቅዳሜ ሌሊት ላይ ፍንዳታው እንዴት እንደደረሰ ያልታወቀ ሲሆን የሀገሪቱ የጦር ሰራዊት ማን እንዳደረሰው እየተከታተልን ነን ብሏል። ባለፈው ግንቦት ወርም በዚያው አካባቢ ስምንት ወታደሮች መገደላቸው ሲታወስ፣ ጥቃቱን ተከትሎ የቶጎ መንግስት በሰሜኑ የሀገሪቱ አካባቢ አስቸኳይ ጊዜ አውጇል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሩሲያ ዛሬ ሰኞ ማለዳ በሁለተኛዋ የዩክሬን ትልቋ ከተማ በካርኪቭ ላይ ባደረሰችው የአየር ጥቃት አንድ ትምህርት ቤትና አንድ የመኖሪያ ህንፃ ማውደሟን የዩክሬን ባለስልጣናት ገለጹ። በጥቃቱ ቢያንስ ሦስት ሰዎች መገደላቸውንና ሌሎች 28 ሰዎች መቁሰላቸውን ባለስልጣናቱ አክለው አስታውቀዋል። የካርኪቭ ከተማ ከንቲባ በሰጡት መግለጫ አንደኛው ሚሳይል የወደቀው መጋዘኖች በሚገኙበት ስፍራ መሆኑን ተናግረው ሲቪሎች ላይ ያነጣጠረ የለየለት የሽብርተኛ ተግባር ሲሉ አውግዘውታል። የዛሬው የአየር ጥቃት የተፈጸመው ባለፈው ቅዳሜ በምስራቅ ዩክሬን ቻሲቭ ያር የተባለች ከተማ በሩሲያ የሮኬት ጥቃት ከተመታው የመኖሪያ ህንፃ በሕይወት የተረፉ ሰዎች ፍለጋ በቀጠለበት በዚህ ወቅት መሆኑ ተጠቁሟል። በዚያ ጥቃት ቢያንስ አስራ አምስት ሰዎች ተገድለዋል። በዛሬ ዕለት በጃፓን ዋና ከተማ ቶኪዮ ጉብኝት ያካሄዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቀድሞ ጠቅላይ ሚኒስትር ሺንዞ አቤ መገደል ሐዘናቸውን ገለጡ። ብሊንከን ከጠቅላይ ሚኒስትር ፉሚዮ ኪሺዳ ጋር ከተወያዩ በኋላ ለጋዜጠኞች በሰጡት ቃል ለጃፓናውያን ባልደረቦቻችን ይህ ሰቅጣጭ ግድያ ባስከተለው ሐዘንና ድንጋጤ አብረናቸው መሆናችንን ገልጬላቸዋለሁ ብለዋል። አቤ በጠቅላይ ሚኒስትርነታቸው ዘመን የጃፓንና የዩናይትድ ስቴትስን ግንኙነት አዲስ ደረጃ ላይ ያደረሱ በመሆናቸውም ሕልፈታቸው ያሳዝነናል ብለዋል ብሊንከን። የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ባለፈው ዓርብ ናራ በምትባል ከተማ የምርጫ ዘመቻ ንግግር በማድረግ ላይ ሳሉ በተተኮሰባቸው ጥይት መገደላቸው ይታወሳል። የውጭ ጉዳይ ሚኒስትር ብሊንከን ወደ ጃፓን የተጓዙት ከጃፓን ጋር ከአጋርነት የሚበልጥ ወዳጆች በመሆናችን ፕሬዚደንት ጆ ባይደን ጉብኝቱን እንዳደርግ በሰጡኝ መመሪያ መሰረት ነው ብለዋል። በእስያ ሀገሮች ጉብኝት ላይ ያሉት የውጭ ጉዳይ ሚኒስትር ብሊንከን ትናንት እሁድ የሚያንማር ወታደራዊ አገዛዝ የሚፈጽመውን ጭቆና አውግዘው ቻይናና የደቡብ እስያ ሀገሮች የሚያንማር ወታደራዊ ገዢዎች ዲሞክራሲን እንዲመልሱና ባለፈው ዓመት በተፈረመው የሰላም ውል የገቡትን ቃል እንዲያከብሩ ግፊት እንዲያደርጉባቸው አሳስበዋል። ብሊንከን በታይላንድ ጉብኝታቸው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ዶን ፕራሙ ዲዊናይ ጋር የተገናኙ ሲሆን የስትራቴጂያዊ አጋርነት መግለጫ ተፈራርመዋል። ስሪላንካ ውስጥ ህዝባዊ ተቃውሞውን ተከትሎ ፕሬዚደንቱ ጎታባያ ራጃ ፒካሳ እና ጠቅላይ ሚኒስትሩ ራኒል ዊክሬሜሲንጌ ስልጣናቸውን ሊለቁ ነው። ጠቅላይ ሚኒስትሩ የሽግግር መንግስት ከተመሰረተ በኋላ የካቢኔያቸው አባላት በሙሉ እንዳለ ስልጣን እንደሚለቁ ዛሬ ነው ያስታወቁት። ትናንት ፕሬዚደንቱና ጠቅላይ ሚኒስትሩ ስልጣን እንለቃለን ማለታቸውን ተከትሎ የሀገሪቱ የተቃዋሚ ፓርቲዎች ስብሰባ አድርገው አዲስ መንግስት በመመስረት ጉዳይ ላይ ተወያይተዋል። ተቃዋሚ ሰልፈኞቹ ፕሬዚደንቱና ጠቅላይ ሚኒስትሩ በይፋ ስልጣናቸውን እስከሚለቁ ድረስ ዋና ከተማዋ ኮሎምቦ ከሚገኘው ቤተ መንግስትና ከጠቅላይ ሚኒስትሩ መኖሪያ አንወጣም ብለዋል። በስሪላንካ ለወራት የዘለቀው የኢኮኖሚ ቀውስ ሕዝባዊ ቁጣ ቀስቅሷል። ይህንንም ተከትሎ በብዙ ሺዎች የተቆጠሩ ተቃዋሚ ሰልፈኞች ቅዳሜ ዕለት ፕሬዚደንቱ የሚኖሩበትን ቤተ መንግስት በመውረር ውድመት ያደረሱ ሲሆን በጠቅላይ ሚኒስትሩ መኖሪያ ላይም ቃጠሎ አስነስተዋል። ፕሬዚደንቱና ጠቅላይ ሚኒስትሩ ስልጣን ለመልቀቅ ተስማምተዋል። ፕሬዚደንቱ የስልጣን ሽግግሩ ያለ እክል እንዲከናወን ተነጎዲያ ረቡዕ ሐምሌ 13 ቀን እንደ አውሮፓውያን አቆጣጠር ነው እለቃለሁ ብለው ለፓርላማው አፈ ጉባኤ ነግረዋል። ተቃዋሚ ሰልፈኞቹ ግን ሁለቱም አሁኑኑ ይልቀቁ ብለው ጠይቀዋል። ፕሬዚደንቱን ግዙፉ ተቃዋሚ ሰልፍ ከመከናወኑ በፊት ወታደሮች ደህንነታቸው ወደሚጠበቅበት ያልተገለጸ ስፍራ ወስደዋቸዋል። ፕሬዚደንቱን ብዙዎች ሀገሪቱ ለገባችበት የኢኮኖሚ አዘቅት ተጠያቂ ያደረጓቸው ሲሆን ስልጣን እንዲለቁ ለወራት ወጥረዋቸው ከርመዋል። ፕሬዚደንቱ ስልጣን እንደሚለቁ የተገለጸው ጠቅላይ ሚኒስትሩ ስልጣን እንደሚለቁ እና ሁሉንም ፓርቲዎች ያሳተፈ መንግስት እንደሚመሰረት ካስታወቁ በኋላ ነው። ህንድ የተቃውሞ ሰልፉን የሚቆጣጠር ኃይል ወደ ስሪላንካ ልካለች ተብሎ የወጡ ሪፖርቶችን አስተባብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በባንኮክ በሰጡት ቃል ዩናይትድ ስቴትስ ሁኔታውን በመከታተል ላይ መሆኗን አስታውቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጅት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛ ድምፅ የሚተላለፈውን ስርጭት ነው። ሰኞ ሐምሌ 4 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሰፋ እና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መሰናዶች አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። በራዲዮ ቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያው የጠቆምነው ዝግጅት ነው። በኢትዮጵያና ሱዳን ድንበር ላይ ስድስት ኢትዮጵያውያን መገደላቸው ተዘገበ። በምዕራብ ጎንደር ዞን መተማ ወረዳ ውስጥ በሚገኘው ሹመት መንዱቃ ቀበሌ ስድስት ሰዎች በታጣቂዎች መገደላቸውንና ሌሎች አምስት ሰዎች መቁሰላቸውን የአካባቢው ባለሥልጣናትና ነዋሪዎች ተናግረዋል። ጥቃቱን የፈጸሙት የሱዳንና የኢትዮጵያ ጽንፈኛ ታጣቂዎች ናቸው ሲሉ የምዕራብ ጎንደር ዋና አስተዳዳሪ ተናግረዋል። ከትላንት በስቲያ ቅዳሜ በተፈጸመው በዚህ ጥቃት ታጣቂዎች ከሰላሳ በላይ ቤቶች ማቃጠላቸውንና የቁም ከብቶችም ነድተው መውሰዳቸው ተዘግቧል። አስቴር ምስጋናው ናት። ዝርዝሩን ያሰናዳችው። አቶ ጌትነት ሞላ በምዕራብ ጎንደር ዞን መተማ ወረዳ የሚገኘው የሹመት መንዱቃ ቀበሌ ነዋሪ ናቸው። ባለፈው ቅዳሜ ሌሊት ሰባት ሰዓት ላይ ታጣቂዎቹ በከተማው ውስጥ በፈጸሙት ጥቃት ንብረት መውደሙን ገልጸው አንድ መቶ አርባ የቁም ከብቶች እንደወደሙባቸው ለአሜሪካ ድምፅ ተናግረዋል። ሰባት ሰዓት ከሀያ ገቡ። ያው እንደተኛ ነው ገቡ ያው መጀመሪያ ላሙን አዘጋጅ በኋላ እዛ በኋላ ላሙን መንዳተ ጀመሩ በኋላ ጠኩስ ጀመሩ ወደ ተተሞገቡ እኛ እንቅልፋችን ተነስተን ሽፋን ነገር ተተኮስና የተወሰነ ሰው አንድ ስድስት ሰው ገደሉ፣ አንድ ስድስት ሰው አቆሰሩ። ቤት ደግሞ አቃጠሉ። ላሙን ርተውተቱ ሰላሳ አመት ያረጋ ነው እና ወሰዱት ወሰዱ ግና የኔ ወደ መቶ አርባ ቁንበላ የኔ ወሰዱ ልሽ የኢትዮጵያና ሱዳን አዋሳኝ በሆነው በምዕራብ ጎንደር ዞን መተማ ወረዳ በሚገኘው ሹመንት መንዱቃ ቀበሌ የሰላምና ደህንነት ኃላፊ መሆናቸውን የተናገሩት አቶ ተስፋዬ ኪዳኔ በበኩላቸው ባለፈው ቅዳሜ ከሌሊቱ ሰባት ሰዓት ዘልቀው በገቡ ታጣቂዎች ስድስት ሰዎች መገደላቸውንና አምስት ሰዎች ደግሞ መቁሰላቸውን ጠቁመዋል። ሰላሳ መኖሪያ ቤቶች መቃጠላቸውንና ከአንድ ሺህ ሰባት መቶ በላይ የቁም ከብቶች ተነድተው መወሰዳቸውንም አቶ ተስፋዬ ተናግረዋል። ወደ ሰላሳ አካባቢ ቤቶች ተቃጥለዋል። ለስድስት ሰው ሞቷል። አምስት ቁስለኛ አሁን ከፍተኛ ሕክምና ላይ ይገኛል። አንድ ሺ ሰባት መቶ አካባቢ የቀንድ ከብት ተነርቷል። ከዚህ በተረፈ እንስሳት ያው በቦታ ላይ ዙ የተገደለ ያው ከብቱ በሬው፣ በጉዶ የተለያዩ የእንስሳቶች ያው እንዲህ የመሰለ ጥቃት ፈጽሞ ወስዋል። እስያን ጥቃት እንደፈጸሙ ቀጥታ ከመልሰው ወደ ነበሩበት ቦታ ነው ያሄዱ ወደ ምሽጋቸው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በኢትዮጵያና በሱዳን ድንበር አካባቢ የነበረው ውጥረት የሁለቱ ሀገራት መሪዎች በናይሮቢ ካደረጉት ስምምነት በኋላ እረገብ ማለቱን ገልጸው ለዚህም ማሳያ ያሉትንም ጠቅሰዋል። አንደኛ ትንኮሳው ቁሟል፣ ገብቶ የመተንኮሱ ሁኔታ ቁሟል። ሁለተኛ ያው ተኩስ ነበረ ከፍተኛ የሆነ ተኩስ ነበር፣ እንደነገርኩ ስላለፈ ከተኩሱ ቁሟል። በሶስተኛ ደረጃ የአካባቢዎቹ ማህበረሰብ በዚያው በአጎራባቸው የሚኖሩት ማህበረሰቦች ተገናኝተው ምንጊዜም ውይይት እያደረጉ አራተኛ የገላባት መስመር የቶ ሱዳን ቦርደሩ ገላባት መስመር ባይከፈትም እንዲከፈት ከፍተኛ ውይይት እያደረግን ነው በጋራ እነዚህ መገለጫዎች ናቸው ጠቅላይ ሚኒስትር አብይ አህመድ ከ39ኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱልፈታህ አል ቡርሃንን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ የመገናኛ ብዙኃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠንከር እንደሚገባ ተስማምተዋል። ከድንበር ጋር ተያይዞ የሚነሱ ችግሮችን የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውን አምባሳደር ሬድዋን ተናግረዋል። ይህንን ስራ ሊያሳልጥ የሚችል ኮሚቴ መቋቋምም እንዳለበት መሪዎቹ መነጋገራቸውንም ጠቅሰዋል። ከመሪዎቹ ውይይት በኋላ ሁኔታዎች መሻሻላቸውን የጠቀሱት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ እንዳሉት ሰሞኑን የተፈጸመው ጥቃትም በመደበኛ የሱዳን ወታደሮች የተፈጸመ አይደለም። የሀገራችን ጠቅላይ ሚኒስትር እና የሱዳኑ ሽግግር መንግስት ፕሬዝዳንቱ ተገናኝተው ናይሮቢ ላይ ከመከሩ በኋላ ይህ ጉዳይ በከፍተኛ ደረጃ አርገብ ብሎ ቆይቶ ነበር። ትናንትና የተፈጸመው ስጋት በጽንፈኞች የተፈጸመ ስጋት በሰው ሕይወትም ላይ ጥቃ ጉዳት ደርሷል። በንብረት በተለይኮም እንስሳት ላይ ገድለዋል። ዘርፈው ወስደዋል እና በቤት ቃጠቦም ጉዳት አድርሷል። ስለዚህ በሰብአዊም በቁሳዊም ሰፊ ጉዳት አድርሷል ማለት ነው። ባለን አካባቢያዊ መረጃ መሰረት በብዛት የሳምሪ ቡድን ከዚያ ጋር የሚሰረጥ ነው የሳምሪ ቡድን ና የቅማንት ጽንፈኛ ቡድን እንዲሁም ከሱዳን በተመሳሳይ ጽንፈኛ የሆኑት ኖርማል ሰራዊት ሳይሆን ጽንፈኛ የሆኑ ቡድኖች በጋራ ሆነው ነው ጥቃቱን የፈጸሙት ብለን ነው የምናምነው። ይሄ ማለት ግን ሱዳን አስጠግታ ሱዳን መሬት ላይ ነው እየሰለጠነች ያለችው። ይሄ በጣም ከፍተኛ ችግር እንደሆነ በማመን ነው የነገራችን። ላይ ሰላማዊ የሆኑ ሸሽተው የሄዱ የቅማንት ብሔረሰብ ተወላጆች እዚህ አካባቢ አሉ። ስለዚህ የሱዳን መንግስት የምንጠይቀው ሁለት ነው። የመጀመሪያው ጉዳይ ሰላማዊ ሰዎችን አስረክቦ ወደ እጅ አካባቢያቸው እንዲመለሱ እዚህ አካባቢ ያሉ በስጋት ወጥቶ በባለፈው ግጭት፣ ሁለተኛ ጽንፈኞችን ደግሞ በጋራ መዋጋት እንዳለበት መከላከል እንዳለብን ነው። ሁለት ጥያቄዎች ናቸው ያሉና ማለት ነው። አቶ ተስፋዬ ለተፈጸመው ጥቃት ተጠያቂ ያደረጉት ሕወሓትን ጨምሮ ጽንፈኛ ሲሉ የገለጿቸውን ታጣቂዎች ነው። በዚህ የአማራ ብሔራዊ ክልላዊ መንግስት ውንጀላ ላይ እስካሁን ከሕወሓት የተሰማ ምላሽ የለም። ህወሀት ከዚህ በፊት ባወጣቸው መግለጫዎች ግን በሱዳን ድንበር አካባቢ ከተፈጠሩ ግጭቶች ጋር በተያያዘ የቀረቡበትን ውንጀላዎች አስተባብሏል። እየተሰነዘሩ ያሉ የተቀናጁ የውሸት ክሶች እንዳሉ በመጠቆምም መንግስትን ይወነጅላል ድርጅቱ። ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ በእጅጉ ያመለክታል በማለትም ይተቻል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። ስለ አስቴር አድማጮች፣ ተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። ፈርሶ የነበረው የደራሼ ልዩ ወረዳ አስተዳደር እንደገና ተመስርቷል። በአካባቢው በተቀሰቀሰው ግጭት ሳቢያ ፈርሶ የነበረው የደራሼ ወረዳ አስተዳደር መዋቅር በድጋሚ መመስረቱ ተገልጧል። አዲሱ የወረዳው አስተዳደርም በአካባቢው ሰላም ለማምጣት እሰራለሁ ይላል። አሁንም የደህንነት ስጋት አለብን ያሉ ነዋሪዎች በበኩላቸው አስተዳደሩ ዳግም መመስረቱን ደግፈዋል። ዮናታን ዘብዴዎስ ነው የተከታተለው። ለውራት ፈርሶ የቆየው የወረዳው አስተዳደር ከትላንት በስቲያ መመስረቱን በስልክ ያነጋገር ናቸው የወረዳው ምክትል አስተዳዳሪና የሰላምና የጸጥታ ጽሕፈት ቤት ኃላፊ አቶ አይራ አልኮ ገልጿል። የወረዳ ዋና አስተዳዳሪ ጨምሮ የወረዳ የፊት አመራር የሚባሉት የወረዳ ምክትል አስተዳዳሪ የፓርቲ ጽሕፈት ቤት አመራሮችን ጨምሮ አራት የሚሆኑ አመራሮች በምክር ቤት ቃለ መሃላ ፈጽሞ ከዛም አልፎ የዶለ ከተማ አስተዳደር ምክር ቤቱም ተመሳሳይ መልኩ የከተማ አስተዳደሩ የፊት አመራር አስተባባሪ ኮሚቴ የሚባሉ አፈጽመናልና አሁን አንጻራዊ የሆነ ሰላም እየመጣ ነው ያለው። ምስረታዊ ተካሄደው ከትላንት በስቲያም በተጠራ የወረዳው የምክር ቤት አስቸኳይ ጉባኤ መሆኑን ጠቁሟል። ከዞን ጥያቄ ጋር በተያያዘ ከሚያዝያ 17 2014 ዓ.ም ጀምሮ በተፈጠረው ግጭት የወረዳው አስተዳደራዊ መዋቅር ፈርሶ የቆየ ሲሆን በግጭቱ ቁጥራቸው እየበዛ የአካባቢ ባለሥልጣናት መገደላቸውን በተለያየ ጊዜ ክልሉ ይፋ ሲያደርግ መቆይቱ ይታወሳል። የወረዳውን ዋና አስተዳዳሪ ጨምሮ አራት የወረዳው ባለሥልጣናት ሰባ ሁለት የፌዴራልና የክልል ልዩ ኃይል አባላት እንዲሁም ቁጥራቸው እስካሁን በውል ያልተገለጸ ስብሎች መገደላቸውን ስንዘግብ መቆየታችን አይዘነጋም። ላለፉት ሶስት ወራት ገደማ አካባቢው በአገር መከላከያ ሰራዊት በሚመራ ከፌዴራል ፖሊስና ከክልሉ የጸጥታ ኃይሎች የተውጣጡ ጥምር ኃይል በወታደራዊ እዝ በአስቸኳይ ጊዜ ሁኔታ ስር ሲተዳደር ቆይቷል። አዲሱ ምክትል አስተዳዳሪ አቶ አይሬም አሁን በወረዳው ሻል ያለ ሰላም በመስፈኑም አዲስ አስተዳደር መመሰረቱንም ገልጿል። አሁን ባለፈው በነበረው ችግር ህዝቡ ከፍተኛ ስጋት ውስጥ ገብቷል። ግማሹ ካለበት አካባቢ ተፈናቅሏል። መጀመሪያ ማድረግ አሰብነው ከህዝቡ ጋር ውይይት እናደርጋለን ነው። ህዝቡ ሲባል ዛሬ መወያየት ከመጀመራችን በፊት አካባቢ ታዋቂ የሀገር ሽማግሌዎችን፣ የሃይማኖት አባቶችን እና በቀበሌ ያሉ ምሁራኒ በየቀበሌው ያሉ ምሁራኒ ሰብስበን እናወያያለን ብለናል። በዋናነት ግን ዋና የሰላምና አንድነት የሚያስጠብቅ መልኩ እግዳችንን ልንቀሳቀስ ብለን አሁንም በዛ ጉዳይ ላይ ይገናል። አቶ አሸናፊ አርባቶም የአካባቢው ነዋሪ ናቸው። አስተዳደሩም ለሰላም ጉዳይ ቅድሚያ እንዲሰጥ ጠይቋል። ስለዛ በጣም አሁን የተቀመጠው አመራሮችንም ገና ህዝቡ ጋር አልተገናኝም። ገና መገናኘት አሁን ሰላም ነው። ሌላም ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪም አሁን ማስቀደም ያለባቸው የህዝቡ ሮሮ፣ አሁን ልማት ጉዳይ ነው። ልማት፣ መሰረተ ልማት የሚባል እስካሁን የለም። እንደገና ቀጣይ ሳምንት ላይ ነው ምን አሁን ምን ለህዝቡ አንዳንድ ነገሮች ሰዎች አዳዲስ ነገሮች ወይም እርዳታ የሚሰጡ ከሆነን እንጂ እርዳታ እስካሁን የለም። አንድ ግንቦት አስራ አምስት አካባቢ ነው ያለ የአስራ አምስት ቀረሽን ተብሎ ተሰጠኝ። ከዛ መልክ ጀምሮ እስካሁን ህዝቡ ጫካ ውስጥ ነው ግማሹ ሰው ጋ ነው ያለው። በቃ ምንም የሚበላ የሚጠጣው ሰው ነው። አሁንም ሰው በሲቃ ላይ ነው ያለው። በቃ ምን መንግስት እስከሌለ ድረስ ያው እዛው ዝም ብሎ ነው አሁን በጉዳት ላይ ነው ያለው። ወረዳው በአስቸኳይ ጊዜ ሁኔታ ስር እንዲቆይ የተደረገው የአካባቢውን ሰላም ለመመለስ፣ የተዘረፉ ንብረቶችና መሳሪያ ለማስመለስ እንዲሁም በወንጀል የሚጠረጠሩ ሰዎችን በቁጥጥር ስር ለማዋል መሆኑን የክልሉ መንግስት ከዚህ ቀደም ማሳወቁ አይዘነጋም። በምክትሉ የሰመስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም ባለፈው ሳምንት ከአሜሪካ ድምፅ ጋር በነበራቸው ቆይታ ተያያዙ የተባሉ 180 ተጠርጣሪዎችን ሳይጨምር ቀደም ሲል በተያያዙ 300 ግለሰቦች ላይ ክስ ለመመስረት የሚያስችል ምርመራ መደረጉንም ገልጾ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘፍዲዮስ። awasam. አመሰግናለሁ ዮናታን። አድማጮች በተከታዩ ከጸረ ኮቪድ ክትባት ጋር የተያያዘ ዘገባ ወደ ትግራይ እንሻገራለን። በትግራይ ክልል ለ1.6 ሚሊዮን ሰዎች የሚሆን የኮቪድ-19 ክትባት መጀመሩ ተገለጠ። ክትባቱ በዓለም ጤና ድርጅት ና ከተባበሩት መንግሥታት ድርጅት ዩኒሴፍ ጋር በመተባበር በዘመቻ መልክ እየተካሄደ መሆኑም ተጠቅሟል። ሙልጌታ ጽበሃ ተከታትሎታል። የትግራይ ክልል ጤና ቢሮ ኃላፊ ዶክተር ሐጎስ ጉድፋይም በትግራይ ክልል የኮሮና ቫይረስ መስፋፋት ለማወቅ ምርመራ ለማካሄድ የሚያስችል መሳሪያ የለንም ብለው ሆኖም ለተወሰኑ ሰዎች ለመመርመር በተካሄደው ጥረት ከተመረመሩ ሰዎች 30 በመቶ ኮቪድ-19 ተገኝቶባቸዋል ብለዋል። ከነዚህም ሶስት በመቶ ህይወታቸውን እያለፈ ነው ሲሉ ነው የተናገሩት። የወረርሽኙ ሁኔታ በክልሉ አሳሳቢ ደረጃ ላይ ይገኛል ብለዋል። ወደ ክልሉ የቫይረሱ ክትባት ሳይገባ ከቆየ በኋላ ከዓለም ጤና ድርጅትና ከተባበሩት መንግስታት የህጻናት ተራድኦ ድርጅት ዩኒሴፍ ጋር በመተባበር ክትባቱ እንዲጀመር ተችሏል ሲሉ ነው ዶክተር ሐጎስ የገለጹት። ልክ እንደ ሌላው መድኃኒት የተዘጋበት ሁኔታ ነው የነበረው። አሁን ግን ዳብሊውኤችኦም ዩኒሴፍን የዓለም ማህበረሰብም ባደረጉት ጥረት ለ16 ሚሊዮን ህዝብ የሚሆን አሁን መጥቶልናል። ይሄ ጆንሰን ኤንድ ጆንሰን የሚባል ጀምረነዋል። ይህን እንዲመጣ ላደረጉት ማመስገን እንፈልጋለን። በተቻለ መጠን ደግሞ ህዝባችን እንዲጠቀም እየሰራን ያለ ነው። ህዝባችንም ይህን ተገንዝቦ ይህን አውቆ ለመጀመሪያ ጊዜም እድሉ እያገኘ ስለሆነ የሚጠቀምበት ሁኔታ እንዲፈጥር፣ በዚህ አጋጣሚም ጥራችንን ለማቅረብ እንፈልጋለን። በመቀለ ከተማ ለ300 ሺህ የከተማዋ ነዋሪዎችና ተፈናቃዮች ክትባቱ ለመስጠት ታቅዷል ያሉት ዶክተር ሓጎስ ከመቀለ ውጭ ባሉ አካባቢዎች ግን ክትባቱን ለማከፋፈል በቂ ነዳጅ የለም፣ እንዲሁም በጤና ተቋማት የነበሩት የክትባቱ ማቆያ ማቀዝቀዣ ፍሪዞች ወራሪ ብለው በጠሯቸው ኃይሎች ተዘርፏል፣ የቀሩትም ተበላሽተዋል ብለዋል። ይህ ችግር ለመቅረፍ ከዓለም አቀፍ ተቋማት ጋር እየሰራነን ብለዋል። ወደ ክልሉ የተላከው ለ1.6 ሚሊዮን ሰዎች የሚሆን ክትባት ክልሉ ከሚያስፈልገውን 48 በመቶውን ይሸፍናል ሲሉም ተናግረዋል። ክትባቱ ካገኙ ሰዎች ወይዘሮ ታደሉ እንብዛ የተባሉ የመቀለ ከተማ ነዋሪ ነው። ካሁን በፊት ኮቪድ ክትባት ባለማግኘቴ ያው ታምሜ ሆስፒታል ተኝቼ ነበርኩ፣ ለ15 ቀን ማለት ነው። እኔ መታመሜና ሌላ የትግራይ ህዝብ በመተማመኑ በጣም ይሰማኝ ነበር። አሁን ግን የኮቪድ 19 ክትባት በመምጣቱ በጣም በጣም ደስታ ይሰማኛል። አቶ ተስፋይ ግብረ ሚካኤል የተባሉ ሌላው ክትባቱ ያገኙ የከተማዋ ነዋሪ ገና ይመጣል አይመጣም እየተባልነ እኛን ተሸግረን ነበር። አሁን ግን ደስ አለን ስለመጣ። በክልሉ የተለያዩ ጤና ተቋማትና ለኮቪድ-19 ክትባት ሲባል በሚቋቋሙ ማዕከላት ክትባቱ ከ18 ዓመት በላይ ለሆኑት ይሰጣልም ተብሏል። የክትባት ዘመቻው ከሐምሌ 4 እስከ ሐምሌ 19 2014 ዓ ም ለሁለት ሳምንታት እንደሚሰጥም ተገልጿል። በትግራይ ክልል የኮቪድ-19 ክትባት ባለፈው ዓመት ለ119ሺ ሰዎች የሚሆን የአስትራዜኔካ የክትባት አይነት የመጀመሪያ ዙር መስጠት ተጀምሮ የነበረ ቢሆንም በዚህ አንድ ዓመት ግን ሳይሰጥ ቆይቷል። በዛሬው እለት መሰጠት የተጀመረው ክትባቱ አምና የተከተቡ የሆኑ ያልተከተቡ ሰዎችም ይሰጣቸዋል ተብለዋል። ለአሜሪካ ድምፅ ሙልጌታ አጽባህም እመቀለም። ጌታን፣ አመሰግናለሁ። አድማጮች የመጨረሻው የመጽሔቱ ርዕስ ደግሞ ወደ ዓለም አቀፍ ርዕሰ ጉዳይ ነው የሚወስደን ደቡብ አፍሪካ ስዌቶ ከተማ ውስጥ በሚገኝ አንድ የመጠጥ ቤት ውስጥ ቢያንስ አንድ መቶ ሠላሳ ሰባት ጥይቶች ተርከፍክፎበታል የተባለ ጥቃት ከፍተዋል የተባሉ ተጠርጣሪዎችን እያደነ መሆኑን የአገሪቱ ፖሊስ አስታወቀ። አምስት ሰዎች ናቸው ያካሄዱት በተባለው በዚህ ጥቃት ቢያንስ 15 ሰዎች መገደላቸውና ሌሎች ዘጠኝ የሚደርሱ መቁሰላቸውም ተነግሯል። በጥቃቱ ላይ የተጠናቀሩ ዘገባዎችን የተመለከተው ደረጀ ደስታ ተከታዩን አሰናድተዋል። በደቡብ አፍሪካ ስዌቶ ከተማ ፖሊሶች እንዳስታወቁት ጠመንጃና ሽጉጦችን የታጠቁ ሰዎች እሁድ ማለዳው ላይ በከተማይቱ ወደሚገኝ አንድ መጠጥ ቤት በማምራት በስፍራው በነበሩ ሰዎች ላይ በከፈቱት የጅምላ ጥቃት 15 ገድለው ዘጠኝ አቁስለዋል። ንቶምቢያኪ ሜጂ የተባሉ የአካባቢው ነዋሪ ለጋዜጠኞች ሲናገሩ የውስጥ አካሎቻቸው የሚታዩ የሰዎች አስክሬን አንዱ በአንዱ ላይ ተነባብሯል የእኛ የሆኑትን ወንድሞቻችንን ፍለጋ አስክሬኖችን እየዘለልን በመካከላቸው መሄድ ነበረብን። ከፍተኛ ጭካኔ የተሞላበት ነበረ በማለት በስዌቶ ምስራቅ ኦርላንዶ ለተሰባሰቡት የአካባቢ ሰዎች የተናገሩት የፖሊስ ሚኒስትሩ ቤኪሴል እነዚህ ሰዎች በእርግጥ የመጡት ለመግደልና ለማውደም ነው። ምክንያታቸውም ምን እንደሆነ አናውቅም። እንደምናገኛቸው ግን በእርግጠኝነት ቃል እገባላቸዋለሁ ብለዋል። ጥቃቱ በተፈጸመበት ቦታ የተገኙት የስዌቶ መርማሪዎች 137 ጥይቶችን የሚጎርስ የኤኬ 47 ጠመንጃ መጋዚን ማግኘታቸውን አስታውቀዋል። ይህ ማለት ገዳዮቹ ግድያውን እየፈጸሙ በመካከሉ ጥይት ሲያልቅባቸው እንደገና እየሞሉ መተኮስ የነበረባቸው መሆኑን እንደሚያሳይ ተነግሯል። በሌላም በኩል ከዚህኛው ቀደም ብሎ ቅዳሜ ከስዌቶ በስተደቡብ 500 ኪሎ ሜትር ላይ በምትገኘው የፒተር ማሪዝበርግ ከተማ በሚገኝ መጠጥ ቤት ውስጥ አራት ሰዎችን ገድሎ ሌሎች ስምንት ሰዎችን ያቆሰለው የጅምላ ተኩስ ጥቃት መፈጸሙን ፖሊስ አስታውቀዋል። ባለፈው ሐሙስ ከጆሃንስበርግ ወጣ ብላ በምትገኝ ኬትሎንግ ውስጥ በሚገኝ አንድ መጠጥ ቤት ውስጥ በስርቆት በተጠረጠረ ጥቃት ሁለት ሰዎች ሲገደሉ ሌሎች ሁለት ደግሞ ቆስለዋል። ሶስቱን ግድያዎች የተያያዙ ናቸው ተብሎ የማይታመኑ መሆኑን ተመልክተዋል። ይሁን እንጂ ፖሊስ በድንገት ተደጋግሞ እየታየ ያለውን ከፍተኛ የጥቃት ወንጀል ማቆም ባለመቻሉ የህዝብ ቁጣ እንዲቀጣጠል ለመቀጠል ማድረጉ ተነግሯል። 60 ሚሊዮን የሚጠጋ ህዝብ ባላት ደቡብ አፍሪካ በየአመቱ 20 ሺህ የሚደርሱ ሰዎች እንደሚገደሉ ተዘግቧል። ደቡብ አፍሪካ ውስጥ በህጋዊነት የተመዘገቡ ወደ 3 ሚሊዮን የሚጠጉ መሳሪያዎች መኖራቸውም ተገልጿል። በጆሃንስበርግ አቅራቢያ የምትገኝ ስዌቶ ከፍተኛ ቁጥር ያላቸው ጥቁሮች ከሚኖሩባት የደቡብ አፍሪካ ከተሞች አንዷ ናት። አነስተኛ ቁጥር ያላቸው ነጮች በበላይነት ያስተዳድሯት በነበረችው እንደ ስዌቶ ባሉ ከተሞች እንደ አውሮፓ አቆጣጠር ከ1994 ት ጀምሮ ነፃ ቢወጡም የተስፋፋው የድህነት መጠን የስርዓት ወጣቶች ቁጥርና ተስፋ መቁረጥ ተባብሶ መቀጠሉ ተመልክተዋል። ደረጀ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው። ሐኪሞን ይጠይቁ በዓለም በገዳይነቱ ቀዳሚውን ስፍራ በያዘው የልብ ሕመም ዙሪያ ያተኮረ ቅንብር ነው፣ ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው የመነሻውን ጥያቄ ያደረሱን አቶ ወንድሜነህ አባተ የተባሉ አድማጫችን ናቸው፣ ከዚሁ ከዩናይት ስቴትስ ከሳን ሆዜ ካሊፎርኒያ። በተከታታይ ቅንብራችን ታዲያ የተለያዩ የልብ በሽታ አይነቶችን እንመለከታለን። ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ብሸታየ ነው። የልብ በሽታዎች ልዩ ሐኪም ናቸው። ለምሽቱም ቀዳሚውን ክፍል አሰናድተናል እንደሚከተለው ይቀርባል። ዶክተር ውብሸት የልብ ጉዳይ መቼም የሁላችንን ቀልብ የሚገዛ ብቻ ሳይሆን የሕልውና ጉዳይ ነውና በተለየ ትኩረት ልንከታተለው የምንሻ ይመስለኛል። ይሁንና በገዳይነታቸው በዓለም አቀፍ ደረጃ ቀዳሚውን ስፍራ የያዙትን፣ ድንገት የልባችን እርታ እስትንፋስ ቀጥ የሚልባቸውን ከባድ የልብ ሕመሞች ለመረዳት ከመሞከራችን በፊት በሰውነታችን የደም ዝውውር ስርዓት የልባችንን መሠረታዊ ሥራ ተመልክተን በአድማጮች የቀረቡትን የልብ ስራ ሲታወክ የሚፈጠሩትን ወደ ልብ የሚሄደው የደም ዝውውር በከፊልም ሆነ ሙሉ በሙሉ ሲቋረጥ፣ አለያም ደግሞ ልብ የደም መርጨት ስራውን ሲያስተጓጉል የሚከሰቱትን የመሰሉ ድንገት ለህልፈት የሚዳርጉትን ጨምሮ የተለያዩ የበሽታ አይነቶች እንመለከታለን። ለመሆኑ በደም ዝውውር ስርዓታችን የልብ ጡንቻዎች አሰራር ምን ይመስላል? በመጠኑ ቢያስረዱን ጥሩ ሀሳብ ነው። ይህንን መጀመሪያ በሽታ እንዴት ነው፣ ምን ይመስላል የሚለውን ነገር ከማየታችን በፊት ጤነኛው የሰውነት አሰራር ወይም እዚህ ጋር የዘውረ ደም የሰርኩሌሽን ሲስተሙ እንዴት ነው የሚሰራው የሚለውን ቶሎ ብለን እንየው። ምክንያቱም ይሄ ጥሩ መነሻ ይሆናል። ልባችን ደም የሚያሰራጨው ዋናው ሞተሩ ወይም አውታሩ እንግዲህ ልብ ነው፣ ለደም መሸጋገሪያ በሰውነታችን ውስጥ እና እንደ ማንኛውም እጃችን ላይ እንዳለ ጡንቻ፣ እግራችን ላይ እንዳለ ጡንቻ፣ ሌላውን ነገር ሰውነታችን ውስጥ እንደሚያንቀሳቅሰው ጡንቻ ሁሉ ልብም ዋናው የተሰራው ከጡንቻ ነው እና ይሄንን ጡንቻ ከአንድ ምት ወደ ሌላ ምት እንዲሰራ ንጥረ ነገሮችን ምግቡን የሚያቀርቡለት የተለያዩ ደም ስሮች አሉ። እና አሁን ወደ አሰብነው ወደ ወደምንነጋገርበት ፕሮግራም ምን ምን ችግሮች ሊመጡ ይችላሉ የሚለውን ነገር በምናይበት ጊዜ ትኩረት የምንሰጠው እነዚህ በጤነኛው ጊዜ ልብን ንጥረ ነገርና ምግብ የሚያቀርቡለት ደም ስሮች ከተዘጉ ምን አይነት ችግር ይደርሳል የሚለው ውይይት ላይ ነው የምናተኩረው። መልካም የደም ውደት ወይም የደም ዝውውር ያለ ጤናማ የልብ ጡንቻ እንደማይኖር የደም ስሮች በአግባቡ በስርዓቱ በሚሰሩበት መንገድ ሳናስበው ብዙም ሳንጨነቅ ጤናማ መሆንን በፀጋ ወስደ ነው ሲጎል ብቻ የምናየው ነገር እንዲሆን አድርገዋልና ሲጓደል ካላየ ነው ምን እንደሚመጣ ስለማናይ። እስቲ ቅድም ወደ አነሱት ሁኔታ እንሂድ። የእንግሊዝኛው ቋንቋ የሕክምናው አጠራር አሻሚ ነው። ወደ አማርኛ ሲወረስ ወደ አማርኛ ሲመለስ፣ ዶክተር ብሸት ሃርት አታክ የሚለውን አጠራር እንዳለ ወደ አማርኛ ስንመለስ አንዳንድ ጊዜ በተሳሳተ መልኩ የልብ ድካም ጋርም የማያያዝ ነገር አለና እስኪ ይሄ ሀርት አታክ የሚባል ጤና መታወቅ ሲፈጠር ምንድን ነው? ቀደም ሲያነሱት በነበረው የልብ ጡንቻ ላይ፣ የደም ስሮች ላይ የሚፈጠረው ጥሩ ነገር ነው ያመጣውና አንድ ነገር እንግዲህ ለአድማጮች መንገር የምንችለው አሁን እነዚህ በጤነኛው ጊዜ ደም በማቅረብ ለልብ ሲያገለግሉ የነበሩት ደም ስሮች በድንገት በአጋጣሚ በሚዘጉ ጊዜ ያጡንቻ የሚያስፈልገውን ነገር እያገኘ አይደለም ማለት ነው። በዛ ጊዜ የሚደርሰው ጉዳት ያንን እንግዲህ ድንገተኛ ጉዳት ነው ሀርታታክ የምንለውና የምንለው እና በዛ ጊዜ ልብ እየታመመ እየተጎዳ እየተጠቃ ነውና በድንገተኛ የሚደርሰው ጉዳይ ልባችን ላይ እንደደረሰ ጥቃት አድርጎ መመልከቱ የእንግሊዝኛው ቀጥታ ትርጉም የሚያሳይ ይመስለኛል። እስኪ ፈታ ፈታ እናድርገው በሀሳቡም አድማጮች እንዲጋሩን፣ ይሄ ሀርታታክ ሲደርስ መነሻው ምንም ይሁን ምን የልብ ጡንቻ ምን ይሆናል? ሀርታታክ ነው ተብሎ በሚገለጽበት ቅድም የገለጹት በልብ ላይ የሚደርስ ጥቃት ሲከሰት ምንድን ነው በቀጥታ መጀመሪያ የሚከሰተው፣ ነው በተከታይስ ምን ያመጣል? እንግዲህ ማንኛውም የሰውነታችን ክፍል ከሚያስፈልገው ኃይል ኤነርጂ ደረጃ፣ ከሚያስፈልገው ኦክሲጅን ሁሉንም ነገር በደንብ በማያገኝበት ጊዜ ልክ አንዳንዴ ሩጫ ላይ ወጥተን ሰዎች እዚህ ጋር ስትራፖ ያዘኝ፣ እዚህ ጋር ጨመደደኝ እንደሚሉት ሁሉ የልብ ማስልም ከሆነ ጊዜ በኋላ ማግኘት የነበረበት ደም ከተቋረጠበት ልክ እንደዛው እንግዲህ መኮማተር፣ በደንብ ደግሞ እየመታይ ሰራ ከነበረ እሱ ላይ መቀዝቀዝ፣ ማሰራጨት የነበረበትን ደም ማሰራጨት ማቆም ወይም መቀነስ፣ እንደዚህ አይነት ነገሮች ናቸው እንግዲህ ልቡ ራሱ ላይ የሚከሰቱት። ከዛ ደግሞ እንግዲህ ሰውነታችን ውስጥ ያለ ነገር ብዙ ጊዜ ፔን ወይም ደግሞ ህመም አለ ስንል ይሄ ሰውነታችን ለእኛ የድረሱልኝ ምልክት እየላከ ነው ማለት ነው። ለምሳሌ አሁን እጃችንን ወደ እሳት ጋር ብናስጠጋ ያመናል፣ እጃችንን መልሰን እንወስደዋለን። ጣታችን ድረሱልኝ እያለ ነው ማለት ነው። በዚሁ ደረጃ ልባችንም በድንገተኛ የሚደርስለት ደምና ንጥረ ነገር ሲቋረጥበት፣ እንደዚሁ በደንብ የሚሰራውን ስራ ለመስራት መደንዘዝ፣ እንደዚህ አይነት ችግር ሲደርስበት ለእኛ የድረሱልኝ ህመም መልእክት ይልክልናል ማለት ነው። ብዙ ጊዜ ደረታችን አካባቢ የሚከሰት ዶክተር ውብሸት እርስዎ እንደገለጹት በልብ ጡንቻ ላይ የሚደርሰው ጥቃት ወይም በልብ ላይ የሚደርሰው ጥቃት ሌሎች የሰውነት ክፍላችን ላይ ያሉ ጡንቻዎች ላይ እንደሚደርሱ ጉዳቶች የገለጹት የልብ ጡንቻ መዛል ልንለው እንችላለን። ጡንቻዎቹ ዝለው መስራት ያለባቸው ማንቀሳቀስ፣ ደም ምርጨቱ ስራቸውን ይታወካሉና እንደ ጡንቻ መዛል ሊወሰድ ይችል ይሆን? ጥሩ ጥሩ አስተሳሰብ ነው። ይዝላል በእርግጥም የሚገባውን አይነት እርዳታ በማያገኝበት ጊዜ የልብ ጡንቻ እንደሱ ሊሆን ይችላል። ግን ያስታወስከኝ ምንድን ነው፣ መዛል ሲል ደግሞ ትንሽ ደግሞ ወደ የት ይወስደናል? ወደ ልብ ድካም ወይም ወደ ሀርት ፌሌር ደግሞ ሊወስደን ልብ ጡንቻው ብቻ መሆኑ ቀርቶ ልብ ራሱ ዛለ ወደሚለው ሊመልሰን ሊመልሰን ይችላል። እና እሱ ደግሞ እንደምናውቀው ለየት ያለ ነገር ነው። በዛ ድንገተኛ የደም ስር መዘጋት ምክንያት ሳይሆን በአጠቃላይ ረዘም ላለ ጊዜ የተደጋገመ ጉዳት ልብ ላይ ደርሶበት ለአመትም ሊሆን ይችላል። ከደም ግፊት መጨመር ሊሆን ይችላል። አንዳንድ የልብ አመታት የመርበትበት ችግሮች ረዘም ብለው ሲመጡም ሁሉንም የልብን ጡንቻውን አዝለውት ሊሆን ይችላሉ እና እንደሱ ሲሆን ደግሞ የሚከሰት ደግሞ ድንገተኛ ሳይሆን በረጅም ጊዜ የምንመለከተው ሀርት ፌሊየር ወይም ደግሞ የልብ ድካሙ ያለ። አዎ፣ ጡንቻው ለጊዜው ልክ ነህ ዝሏል። ድሮ እንደሚሰራው እየሰራ አይደለም። ግን ይሄን ስንል ይሄ ከእንግሊዝኛ ወደ አማርኛ ስንተረጉሞ ያለውን ችግር አድማጮች እንዲረዱልን ፈልጋለሁ። እነኚህን የበሽታ አይነቶች አስቀድሞ መከላከል ይቻል ይሆን? ድንገት የሚመጣውን ልብ ደም መስራቱን ወይም ወደ ልብ የሚመጣው ደም የሚቋረጥበት ሁኔታስ አስቀድሞ ለመከላከል የሚያስችሉ አማራጮች ምን ይሆኑ? እነኚህንና ሌሎች ተያያዥ ርዕሰ ጉዳዮች የሚመለከት ውይይት በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁኑ እንግዳይን ዶክተሩ ብሸት አየነውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ። አድማጮች አሁን ማሳሰቢያ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 በኢንስተግራምና ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሪያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ስርጭቶቻችንን መከታተል የሚችሉባቸውን ማስታወሻዎችና እንዲሁም እንዴት መሳተፍ እንደሚችሉ የሚያመለክተውን ነበር የተከታተላችሁት። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለት ሰኞ ምሽት ዝግጅታችንን ነው። አሁን ሌላው ሳምንታዊ ቅንብር ነው የሚቀርበው። አፍሪቃ ነክ ርዕሶች ቀጥሎ የሚቀርበው ሳምንታዊው አፍሪቃ ነክ ርዕሶች ለምሽቱ ሁለት ጉዳዮችን ይመለከታል። በአፋር ክልል በተፈናቃዮች መጠለያ ውስጥ የሚገኙ የትግራይ ተወላጆች የምግብ ውኃና የመድኃኒት እጥነት ቢኖርም ካምፑን እንድንለቅ ግን አይፈቀድልንም በማንነታችን ምክንያት ከቤታችን ከተወሰድን በኋላ ከመጠለያው እንድንወጣ አልተፈቀደልንም ሲሉ በስፍራው ለተገኘው የአሜሪካ ድምፅ ዘጋቢ ተናግረዋል። የኮንጎ ዲሞክራቲክ ሪፐብሊክ እና የሩዋንዳ መሪዎች በመካከለኛው በመካከላቸው ያለውን ውጥረት ለማርገብ ዲፕሎማሲያዊ ግንኙነታቸውን ለማሻሻል ባለፈው ሳምንት አንጎላ ላይ ስብሰባ አድርገዋል። ኮንጎ ዲሞክራቲክ ሪፐብሊክ እንደገና ያቆጠቆጡትንና ባለፈው ወር አንድ የድንበር ከተማን የተቆጣጠሩ ኤም 23 የተሰኙትን አማጽያን ትረዳለች ስትል ሩዋንዳን ትከሳለች። እንግዱ ወልዴ እነኝህን ጉዳዮች በዛሬው የአፍሪካ ነክ ጉዳዮች ወይም የአፍሪቃ ነክ ርዕሶች የተሰኘው ፕሮግራም እንዲህ ይመለከተዋል። በአፋር ክልል የሚገኙት የሰመራና አጋቴና ካምፖች ላይ ላዩን ሲያያቸው እንደ ሌሎቹ መጠለያ ካምፖች ሊመስሉን ይችሉ ይሆናል ይለናል ሄንሪ ዊትኪንስ ሁለቱን ካምፖች ጎብኝቶ በላከው ዘገባ። ነገር ግን መጠለያዎቹ ከየቤታቸው በግዳጅ የተወሰዱ የትግራይ ተወላጆችን ለመያዝ እንደ እስር ቤት እያገለገሉ እንደሆነና ከካምፖቹም እንዲለቁ እንደማይፈቀድላቸው በዚህ ዓመት የወጡ የመገናኛ ብዙኃን ሪፖርቶች አመልክተዋል። በመጠለያዎቹ የሚገኙት የትግራይ ተወላጆች በማንነታቸው ምክንያት ወደ ካምፑ እንዳመጧቸውና የምግብ ውሃና መድኃኒት እጥረት ቢኖርም ካምፑን እንዲለቁ እንደማይፈቀድላቸው ተናግረዋል። ቪኦኤ ካምፖቹን የመጎብኘት ብዙም የማይገኝ እድል አግኝቷል። በካምፑ የሚገኙ ነዋሪዎችም ባለፈው ታህሳስ በጸጥታ ኃይሎች አብአላ ከሚገኘው መኖሪያቸው ተይዘው እንደመጡ ይናገራሉ። ቪኦኤ ያነጋገራቸውን ሰዎች ማንነት ለደህንነታቸውና በቀል እንዳይፈጸምባቸው ሲባል አይገልጽም። የመጀመሪያው የመጀመሪያው ነገር የመታወቂያ ሰነዶች የሉንም። ከካምፑ የምንወጣ ከሆነ ፖሊስ ይዞ እስር ቤት ይከተናል። ተፈናቃይ ሆነው እስር ቤት የሚገኙ አሉ። መታወቂያ ከሌለ ሱቅ እንኳ መሄድ አትችልም። በተደጋጋሚ ብንጠይቅም የመንቀሳቀስ ነጻነት አልተሰጠንም። አልፎ አልፎ በፖሊስ አጀብ እንወጣለን። በእነዚህ ካምፖች ውስጥ በዚህ ወቅት ያለው የሙቀት መጠን በተደጋጋሚ ጊዜ 40 ዲግሪ ሴንቲግሬድ ወይም 104 ዲግሪ ፈረናይት በላይ ይሆናል። የትግራይ ተወላጆቹ እንደሚሉት ሕክምና ለማግኘት ከካምፑ መውጣት አይፈቀድላቸውም። ወደዚህ ከመጣን ወዲህ በመድኃኒት እጦት ምክንያት ሰባት ሰዎች ሞተዋል። የሞቱትም በደን ብዛትና በስኳር በሽታ ምክንያት ነው። ሕፃናትና አረጋውያን ደግሞ በሙቀቱ ምክንያት ነው የሞቱት። ሰባት መቶ የትግራይ ተወላጆችን በያዘውና አጋቲና ካምፕ የምትገኝ አንዲት እናት ለልጆቿ ትሰጋለች። እዚህ ከመጣን ያው ስድስተኛ ወራችን ነው። ከስድስት ወራት በፊት ነው የመጣ ነው። እዚህ ያለው ሁኔታ በጣም መጥፎ ነው። ህክምናም ሆነ በቂ ምግብ አናገኝም። እዚህ አንድ መቶ ሀምሳ ህጻናት አሉ። የኢትዮጵያ የሰብአዊ መብቶች ኮሚሽን ሰኔ 29 ቀን ባወጣው መግለጫ 9,000 የሚሆኑ የትግራይ ተወላጆች በሕገ ወጥ መንገድ በካምፖች መያዛቸውን ገልጾ በአስቸኳይ እንዲለቀቁ ጠይቋል። ታሪኳ ጌታቸው ከኢትዮጵያ የሰብአዊ መብቶች ኮሚሽን እዛ የሚገኙት ሰዎች ካለ ፈቃዳቸው ነው ተይዘው ያሉት። ሴቶችና ወንዶች ተለያይተው በመያዛቸው ቤተሰቦች ተለያይተዋል። የሕክምና አቅርቦት የለም። ከካምፕ ውጪ ሕክምና ወይም ሌላ እርዳታ የምትፈልግ ከሆነም አታገኝም። እነዚህን ሶስት ነገሮች ተመልክተን ነው በካምፕ ውስጥ ያለው ጉዳይ ያስደነገጠንና እያሳሰበን። ይህ የትግራይ ተወላጅ ደግሞ በሳንባ በሽታ እየተሰቃየ እንደሆነ ይናገራል። ምግቡ ደግሞ የለም። እዚህ ምንም እርዳታ የለም። በሞት አፋፍ ላይ እንገኛለን። ቀንና ማታ በዚህ ሁኔታ ውስጥ እያሳለፍን ነው። ሁኔታው አስጊ ደረጃ የደረሰ ነው። መንግስት የማይረዳን ከሆነ መጪው ዕድላችን ምን እንደሆነ አላውቅም። ሞት ብቻ ነው እየጠበቀን ያለው። የኢትዮጵያ ፌዴራል መንግስት የሰብአዊ ኮሚሽኑ በአስቸኳይ ለቀቁ ሲል ላወጣው ጥሪ ምላሽ አልሰጠም። የአፋር ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ቢሮ ቃለመጠይቅ ለማድረግ ከቪኦኤ ጋር ከተስማማ በኋላ ድንገት ለስልክና ለጽሑፍ መልእክት መልስ መስጠት አቁሟል። በዛሬው የአፍሪካ ነክ ርዕሶች ለሁለተኛና ለመጨረሻ የያዝነው ርዕስ በኮንጎ ዲሞክራቲክ ሪፐብሊክ እና በሩዋንዳ መሪዎች መካከል ስለተካሄደው ስብሰባ ነው። የኮንጎ ዲሞክራቲክ ሪፐብሊክ እና የሩዋንዳ መሪዎች በመካከላቸው ያለውን ውጥረት ለማርገብ እና ዲፕሎማሲያዊ ግንኙነታቸውን ለማምሻሻል ባለፈው ሳምንት አንጎላ ላይ ባደረጉት ስብሰባ ተስማምተዋል። ኮንጎ ዲሞክራቲክ ሪፐብሊክ እንደገና ያቆጠቆጡትንና ባለፈው ወር አንድ ድንበር ከተማን የተቆጣጠሩትን ኤም 23 የተሰኙትን አማጽያን ትርዳለች ስትል ሩዋንዳን ትከሳለች። የመብት ተሟጋቾችና ተንታኞች ውጥረቱ መርገቡን በመልካም ተቀብለው ዘላቂ ሰላም ለማምጣት ግን በኮንጎ ዲሞክራቲክ ሪፐብሊክ ሚሊሻዎችን የመኖራቸው መሠረታዊ ምክንያት ማየት አስፈላጊ መሆኑን ያሰምሩበታል። ትዊዝሪ ባስቲስ በምስራቅ የኮንጎ ዲሞክራቲክ ሪፐብሊክ ከብት አርቢ ሲሆን ባለፈው ሳምንት የኤም 23 አማጽያን ከብቶቹ በግጦች ላይ ሳሉ ጥቃት ከፍተው ሁለት ወንድሞቹን ከገደሉ በኋላ መንደሩን ለቆ ወጥቷል። ማፉጎዛንጉ ሊፖሯ ከብቶቼ ተሰርቀዋል፣ ቤቴም ወድሟል። ወደ መኖሪያችን እንመለስ ዘንድ ይህ ጦርነት መቆም አለበት። በካምፖች የሚገኙ ሰዎች ስቃይ ላይ ናቸው። ወደ መኖሪያችን መመለስ እንፈልጋለን። ሰሜን ኪቭ ከተባለችው መንደር ቢያንስ 1.9 ሚሊዮን ሲቪሎች በዚህ ዓመት እንደተፈናቀሉ የተመድ የስደተኞች ኮሚሽነር አስታውቋል። ኤም 23 የተባለው አማጺ ቡድን አስር ዓመታት ከቆየው ተኩስ አቁም በኋላ እንደገና ጥቃት በመክፈቱ በደርዘን የሚቆጠሩ ሰዎች ተገድለዋል። ባለፈው መጋቢት በኮንጎ ምስራቃዊ ድንበር ከፍተኛ የሚባል ጥቃት መሰንዘር ጀምረዋል። የኤም 23 እንደገና ብቅ ማለት በኮንጎና በሩዋንዳ መካከል የፖለቲካ ሽኩቻን ቆስቁሷል። ሀገሪቱን ለመበጥበጥ ኪጋሊ ኤም 23ን ትደግፋለች ስትል ኪንሻሳ ትከሳለች። ሩዋንዳ ይህን ክስ አትቀበልም። የሁለቱ ሀገር ባለስልጣናት ባለፈው ረቡዕ በአማጽያን በኩል የሚመጣውን ውጥረት ለማርገብ ከተስማሙ በኋላ በማግስቱ ሐሙስ በጦሩና በኤም 23 መካከል ትኩስ ግጭት ተከፍቷል። የመብት ተቆርቋሪዎች እንደሚሉት ሁለቱም ወገኖች የስር መሰረት ምክንያቶችን ማለትም፣ ለምሳሌ ለጭካኔ ድርጊቶች ተጠያቂነትን ካላሰፈኑ ሰላም ሊመጣ አይችልም ይላሉ። ዣን ሞበርት በኮንጎ የአምኒስቲ ኢንተርናሽናል ተመራማሪ ናቸው። ፍትህ በአጀንዳ አልተያዘም። በኮንጎ ዴሞክራቲክ ሪፐብሊክ ባለፈው አስር ዓመት ከፍተኛ ወንጀል የፈጸሙ አሁን ግድያ፣ አስገድዶ መድፈርና ዘረፋን ካለ ተጠያቂነት የሚቀጥሉ ከሆነ ችግሩ ይቀጥላል። የኤም 23 ሚሊሺያዎች ከብዙ ዓመታት በኋላ ከፍተኛ ጥቃት በመፈጸም ላይ ናቸው። ከፍተኛ እውከት ባለባቸው አካባቢዎች የምስራቅ አፍሪካ ቀጠናዊ ኃይል እንዲሰፍር ኮንጎ ትስማማለች፣ ነገር ግን ሩዋንዳ እንድትኖርበት አትፈልግም። ክቡራትና ክቡራን ለዛሬ የአፍሪካ ነክ ርዕሶች የያዝናቸው እነዚህ ነበሩ። ሳምንት ሌሎች ጉዳዮችን ይዘን እንመለሳለን። ለአሜሪካ ድምፅ እንግዲ ወልዴ ከአሌግዛንድሪያ ቨርጂኒያ አመሰግናለሁ። እንግዱ አድማጮች፣ የምሽቱ የመጨረሻ ዝግጅት ሳምንታዊው ስፖርት ነው። ታዲያ ቀዳሚው ከትላንት በስቲያ ቅዳሜ የተጠናቀቀው በሰሜን አሜሪካ የኢትዮጵያውያን የስፖርት ባህልና የስፖርትና የባህል ፌዴሬሽን ይመለከታል። የተሳታፊዎችና የአዘጋጆችን አስተያየት ያካተተው ቀጣዩ የሀብታሙ ስዩም ዘገባ የፌስቲቫሉን የዘንድሮ መልክም በጥቂቱ ያስቃኘናል። ለ27 ዓመታት ያክል በዩናይትድ ስቴትስ የኖሩት ከቨርጂኒያ ግዛት ለመጡት አቶ በላች ወልደ ማርያም በየዓመቱ የሚካሄደው በሰሜን አሜሪካ የስፖርት ፌዴሬሽን የሚዘጋጀው የስፖርትና ባህል ፌስቲቫል ከስፖርትም ከባህልም የተሻገረ ፋይዳ አለው። በተለይ ከሀገር ርቀው የሚኖሩ ኢትዮጵያውያንን ዳግም በማቀራረብ ረገድ እንግዲህ ልናገኛቸው የማንችላቸው ለምሳሌ እኔ ትላንት ያገኘሁት አብሮ አደጌ ምናልባት ከሰላሳ ዓመት በኋላ ሊሆን ይችላል እና በምንም አይነት እንገናኛለን ብየ አላሰብኩም ነበር ግን ያጋጣሚ እዚህ ተገናኘን። በዚህ አይነት መልኩ ስፖርቱ እንደዚህ መቀጠሉ ሰውን ያገናኛል፣ ቤተሰብ ያገናኛል፣ ጓደኛን ያገናኛል። ሌላው ደግሞ ትልቁ ነገር ትልቅ ነገር ማየት ያለብን ልጆቻችን ይህንን ነገር አሁን እንደውም ከኔ አልፎ ልጆቼ ናቸው ፑሽ አድርገው እዚህ አሁን ከሚጫወቱት ሁለቱ ልጆች የኔ ናቸው። መብላት መጠጣት ብቻ አይደለም ወይንም እዚህ ጋር መጥቶ ሆይ ሆይ አይደለም ያ ስሜቱ እኛነታችንን ከኢትዮጵያ እዚህ ቦታ ላይ የሰው ሀገር ላይ መተን በእንደዚህ አይነት መልኩ ስንሰባሰብ በጣም ደስ የሚልና ቀጥሉ የሚያሰኝ ነገር ስለሆነ እነሱንም በጣም የዚህ የስፖርት ኮሚሽኑ ነው በጣም በጣም አመስገን ይፈልጋል ነው በግል ማለት አቶ በላቸውን የመሰሉ ከመላ ዩናይትድ ስቴትስ እና ካናዳ የመጡ ትውልደ ኢትዮጵያውያን የተካፈሉበት የዘንድሮ ፌስቲቫል ከ30 በላይ የእግር ኳስ ቡድኖች የተፎካከሩበት በርከት ያሉ የንግድ በጎ አድራጎት፣ የቴክኖሎጂ ድርጅቶች ምርቶችና አገልግሎታቸውን ያስተዋውቁበት ነበረ። ከዚህ በተጨማሪ ኢትዮጵያ ውስጥ በስፖርቱ ዘርፍ የላቀ ሚና የተጫወቱ ግለሰቦች በክብር ተጋብዘው የተመሰገኑበትም ሆኗል። ከዘንድሮ የክብር እንግዶች መካከል አንዱ የኢትዮጵያ ብሔራዊ ቡድንን ለታሪካዊ ድል እያበቁ ያሉት አሰልጣኝ ውበቱ አባተ ናቸው። ያው ከመክፈቻው ቀን ጀምሮ ነበርኩኝ በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው። ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ድድሩን፣ ሁሉንም ታድም ያለውና በጣም ደስ ብሎ ያሉ አሰልጣኙ ውበቱ ትውልድ ኢትዮጵያውያን፣ ኢትዮጵያን እግር ኳስ ብሎም የኢትዮጵያን ስፖርት በማሳደግ ረገድ ሊኖራቸው የሚገባውን ሚና ዳግም ለማጤን ይህንን መሰል ክንውኖች ያላቸውን ፋይዳ ያስረዳሉ። ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ህዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለመገናኘት ይመስለኛል ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። አቶ ግርማ ተክሉ ከሶስት አስርተ ዓመታት በላይ በዩናይትድ ስቴትስ ኖረዋል። በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ስር የላስ ቬጋስ ፋሲል ቡድን አመራር ሆነው እንደሚያገለግሉም ነግረውኛል። ለእርሳቸው ፌስቲቫሉ ሀገርና ሕዝብ ናፍቆት መወጫ አመታዊ አፍታ ይመስላል። የኢትዮጵያ ሲምቦል ነች ለእኔ ኢትዮጵያ ባልሄድ እዚህ በአመት ስመጣ ኢትዮጵያ እንደመጣው አድርጌ ነው የምቆጥረው። እና ብዙ ወጣት ልጆች በጓስም በባህላቸውንም ማንኛውም ነገራቸውን አለመርሳትና ኢትዮጵያ እንዳሉ የሚያሳውቃቸው ወይም ኢትዮጵያኖች ባህላቸውንም ሁሉም ነገር ሊያሳውቅ የሚችል ትልቅ አስተዋጽኦ ያለው ፌዴሬሽን ነው። በጣም ታላቅ ታላቅ ድርጅት ነው። አይሮ ነው እንግዲህ ለሰላሳ ዘጠኝ አመት እዚህ ገብሰናል። ብዙ ቻለንጆች ገጥመናል። ያ ሁሉ አሸንፈን ዛሬ ለሰላሳ ዘጠኛው የኖርዝ አሜሪካ ዓመታዊ እግር ኳስ በመደረጉ በጣም ደስተኛ ነኝ። ከኮቪድ-19 ወረርሽኝ መከሰት በኋላ ከሁለት ዓመታት በኋላ የተካሄደው የዘንድሮው ፌስቲቫል በመክፈቻውና የኢትዮጵያ ቀን ተብሎ በተሰየመው የመዝጊያዋ ዜማ ቀን በርካታ ኢትዮጵያውያን ተገኝተውበታል። ሆኖም ግን የዝግጅቱ ጊዜ ማነስና ያልተጠበቁ ክስተቶች በሌሎች ቀናት የነበረውን መቀዛቀዝ እንደፈጠረ አቶ ግርማ አልሸሸጉም። በእርግጥ ትንሽ አንዳንድ የተደረገው ነገር ሁለት ወር ሲቀር ነው የተነገረው። እሱ ትንሽ ዳሜጅ አምጥቷል። ብዙዎቹ ሰዎች አይካሄድም ብለው የራሳቸውን ፕሮግራም አድርገዋል። የፖለቲካ ደግሞ የከፍሎታል። ተጫዋቾች በጊዜ ፈቃድ ባለመጠየቃቸው ላያገኙ ይችላሉ። የኑሮ ውድነት ኢንፍላሜሽኑ ደግሞ በጣም ኃይለኛ ስለሆነ ደግሞ እንደ ዘንድሮ እንግዲህ ከትላንትና በስተቀር የቀረው አራቱና አምስት ቀን ይሄን ያህል ከዝናቡም ወይዘሮ አንጻር የኦዲየንሱና ተመልካቹ ቁጥር በጣም አነስተኛ ነው። ይሄ ያልተጠበቀ ነገር ነውና ያው ከኔቸርም ዋይዝ ምንም ማድረግ አይቻልም። በመዝጊያው ቀን የአምስት ኪሎ ሜትር የአዋቂዎች የአንድ ማይል ደግሞ የታዳጊዎች ሩጫ ውድድር የተስተናገደበት ይሄ የስፖርትና ባህል መድረክ የዘንድሮውን ዋንጫ አሸናፊ በመሸለም ተደምድሟል። የዘንድሮ ባለድሎች ከሎስ አንጀለስ የመጣው የኤልኤ ሳርስ ቡድን ሲሆን ተጋጣሚውን የሳን ፍራንሲስኮ ቡድን ሁለት ለባዶ አሸንፏል። ዓመት ቆጥረው ዳግም የተገናኙ ወዳጆች ለዓመቱ ተቀጣጥረው ወደ የመጡበት ግዛትም ማምራት ጀምረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለሰሜን አሜሪካው የኢትዮጵያውያን የባህልና ስፖርት ፌዴሬሽን ፌስቲቫል ቅኝቱ ለእግሩም ዝግጅቱ አመሰግናለሁ። አድማጮች ታዲያ ተከታዩም መሰል ወደ አዲስ አበባ የሚወስደን የስፖርት ዝግጅት ተመሳሳይ ስነ ስርዓት ያስጎበኘናል። የቅዱስ ጊዮርጊሱ ጋቶች ባኖም የ2014 ቤት ከኪንግ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ሲመረጥ በሌሎች ዘርፎች ያሸነፉ ተጫዋቾችና አሰልጣኞችም መሸለማቸውን ይዘግባል። የዩናይትድ ስቴትስ የቅርጫ ኳስ ኮከቧ ብሪትኒ ግሪነር በሩሲያ በተመሰረተባት የአደንዛዥ እጽ ክስ ጥፋተኛ መሆኗን አምና፣ ነገር ግን ሆን ብላ አለማጥፋቷን ተናግራለች። ብላተር እና ፕላቲኒ ከቀረበባቸው የማጭበርበር ክስ በፍርድ ቤት ነፃ መሆናቸውንም ይዘረዝራል። ኬኔዲ አባት ነው ያሰናዳው። የቅዱስ ጊዮርጊሱ ጋቶች ፓኖም የ2014 ቤት ኪንግ የኢትዮጵያ ፕሪምየር ሊግ ምርጥ ተጫዋች ሆኖ ተመርጧል። የ2014 ቤት ኪንግ የኢትዮጵያ ፕሪምየር ሊግ የመዝጊያና የውድድር አመቱ ምርጦች ሽልማት ስነ ስርዓት ባለፈው ሐሙስ ሰኔ 30 በሸራተን የተካሄደ ሲሆን የአመቱ ምርጥ ተጫዋች ሆኖ የተመረጠው ጋቶች ፓኖም የ210 ሺ ብር እና የዋንጫ ተሸላሚ ሆኗል። ጋቶች ሽልማቱን በክብር እንግድነት ከተገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራጅ ተቀብሏል። ከአራት አመታት በኋላ ቅዱስ ጊዮርጊስን ሻምፒዮን ያደረገው አሰልጣኝ ዘሪሁን ሸንገታ የአመቱ ምርጥ አሰልጣኝ በመባል አሸንፏል። አሰልጣኙ ሁለት መቶ ሺህ ብር የገንዘብ ሽልማትን ተበርክቶለታል። ሌላው የፈረሰኞቹ ተጫዋች ኡጋንዳዊው ቻርለስ ሉኳጎ የውድድር አመቱ ምርጥ ግብ ጠባቂ በመሆን የተመረጠ ሲሆን በተወካዩ አማካኝነት አንድ መቶ ሃምሳ ሺህ ብርና የዋንጫ ተሸላሚ ሆኗል። የሲዳማ ቡናው ይገዙ ቦጋለ በከፍተኛ ጎል አግቢነት ሁለት መቶ ሺህ ብር፣ በአመቱ ለሐዋሳ ከተማና ጅማ አባጅፋር የተጫወተው አላዛር ማርቆስ በምርጥ ወ የመጣት ተጫዋችነት 105 ሺ ብር፣ ኃይለ ኢየሱስ በዛብህ በምርጥ ዋና ዳኝነት፣ እንዲሁም ትግል ግዛው በምርጥ ረዳቱ ዋና ዳኝነት እያንዳንዳቸው 105 ሺ ብር ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር በሩሲያ የአደንዛዥ እጽ ክስ ጥፋተኛ መሆኗን አመነች። ግሪነር ሐሙስ እለት በሩሲያ ፍርድ ቤት በቀረበባት የአደንዛዥ እጽ ክስ ጥፋተኛ መሆኗን ብታምንም፣ ነገር ግን ሆን ብላ ህጉን እንዳልጣሰች አስረድታለች። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊዋ በየካቲት ወር በሞስኮ አቅራቢያ በሚገኝ አውሮፕላን ማረፊያ ውስጥ የካናቢስ ዘይት በሻንጣዋ ይዛ ተገኝታለች ተብላ ነበር በቁጥጥር ስር የዋለችው ተጫዋቿ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እንዲያስፈቷት ከተማጸነች ከቀናት በኋላ ነው። አደንዛዥ እጽ ይዞ በመገኘት እስከ አስር ዓመት በሚደርስ እስራት ሊያስቀጣ የሚችል ክስ የቀረበባት ግሪነር በሐሙሱ ሁለተኛ የፍርድ ቤት ችሎት ላይ ለዳኛው ክቡርነቶ ጥፋተኛ ነኝ ማለት እፈልጋለሁ፣ ነገር ግን ሆን ብያ አልነበረም ያደረግኩት ህጉን መጣ አስፈልጌም አይደለም ብላለች። ቀጣዩ የፍርድ ቤት ችሎት ለሐምሌ 14 ተቀጥሯል። ግሪነር ባለፈው ሳምንት መጀመሪያ ላይ ለፕሬዝደንት ባይደን በጻፈችው ደብዳቤ ከእስር እንድትፈታ አሜሪካ የምታደርገውን ጥረት እንድታጠናክር ጠይቃለች ፕሬዝደንት ባይደንም የቅርጫት ኳስ ኮከቧ በተቻለ ፍጥነት እንድትለቀቅ እየሰሩ መሆናቸውን ተናግረዋል ሲል ዋይት ሀውስ ገልጿል በሞስኮ የሚገኘው የአሜሪካ ኤምባሲ ባለስልጣናትም በግሪነር የፍርድ ሂደት ላይ ተገኝተው ከባይደን የተላከ ደብዳቤ እንደሰጧት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተናግረዋል ሲል የዘገበው ሮይተርስ ነው ፕላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ ነጻ ሆኑ። የቀድሞ የፊፋ ፕሬዝደንት ሴፕ ላተርና የፈረንሳዩ እግር ኳስ ተጫዋች ሚሼል ፕላቲኒ ከስፖርቱ ዓለም እንዲገለሉ ተደርገው ለሰባት ዓመታት በተደረገባቸው ምርመራ ከሙስና ክስ ነጻ መሆናቸው በፍርድ ቤት ተረጋግጧል። ጉዳዩን በመከታተል ላይ የሚገኘው የስዊዘርላንድ ፍርድ ቤት ዳኛ እንደተናገሩት ለፕላቲኒ የማማከር ስራ ፊፋ ሁለት ሚሊዮን የስዊዝ ፍራንክ ወይም ሁለት ነጥብ ዜሮ አምስት ሚሊዮን ዶላር እንዲከፍል በሁለቱ ግለሰቦች መካከል የተደረሰው ስምምነት ተአማኒነት ያለው ነው። በመሆኑም አቃቤ ሕግ የተጭበረበረ ክፍያ ነው በሚል ያቀረበው ክስ ተቀባይነት እንደሌለው ገልጸዋል። በዚህም መሰረት ፊፋን ለ17 ዓመታት የመሩት ፕላተር በሀገሪቱ የፌዴራል ወንጀል ችሎት ከማጭበርበር ክስ ነጻ ሆነዋል። የቀድሞው የፈረንሳይ ብሔራዊ ቡድን ካፕቴን እና ስራ አስኪያጅ የነበሩት ፕላቲኒም እንዲሁ ከወንጀሉ ነጻ ተብለዋል። የ67 ዓመቱ ፕላቲኒም የተሰማቸውን ደስታ ገልጸዋል። ሮይተርስ እንደዘገበው ኖቫክ ጆኮቪች የዊምበልደንን ዋንጫ ለአራተኛ ተከታታይ ጊዜ አሸነፈ። ሰርቢያዊው የሜዳ ቴኒስ ኮከብ ኖቫክ ጆኮቪች አውስትራሊያዊውን ኒክ ኪሪዮስን በዊምበልደን በማሸነፍ ለአራተኛ ተከታታይ ዓመት የዋንጫው ባለቤት ሲሆን በዚህም ሀያ አንደኛውን የግራንድ ስላም ዋንጫ ሳክቷል። ከሀያ አንዱ ዋንጫዎቹ ሰባቱን ያሸነፈው በዊምብልደን ነው። የስፔኑ ራፋኤል ናዳል በ22 የግራንድ ስላም ዋንጫ የክብረ ወሰን ባለቤት ሲሆን ጆኮቪች በአንድ ዋንጫ ተበልጦ ሁለተኛ ደረጃ ላይ ይገኛል። በትናንትናው የዊምብልደን የፍጻሜ ጨዋታ ጆኮቪች ኒኪሪዮስን አራት ለስድስት፣ ስድስት ለሶስት፣ ስድስት ለአራት ና ሰባት ለስድስት በድምሩ ሰባት ለሶስት በሆነ ውጤት ነው ያሸነፈው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለሳምንታዊ የስፖርት ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች ለሰኞው ምሽት ያዘጋጀነውን ፕሮግራም በአጠቃላይ እዚህ ላይ ልናበቃ ነው። ያስተናገድኳቸው አልሎ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበት። ነገ እንገናኝ። ሰላም፣ ደህና እደሩ።